ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ መስከረም 16 ቀን 2011 ዓመተ ምህረት ምሽት አሰናጋጆች እኔ አዳነች ፍስሐዬና ሰለሞን ክፍሌ እንሆናለን። ፕሮግራሙን ብርሃን ኃይሉ ትመራለች። ወቅታዊ ዘገባዎችና ልዩ ልዩ ቅንብሮች አሉን። አብራችሁን ታመሹ ዘንድ ያክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። በደቡብ ሱዳን በተካሄደው የእርስ በርስ ጦርነት ያለቁት ሰዎች 382 ሺህ መሆናቸውን አንድ አዲስ ዘገባ ገለጸ። ከዚህ በፊት ከተገመተው እጅግ የበዛ ሀዝ መሆኑ ታውቋል። የለንደን የሃይጂንና የትሮፒክል መድኃኒት ትምህርት ቤት ያቀረበው ዘገባ ካለቁት ሰዎች በግማሽ በግጭቱ ምክንያት መሞታቸውን ሌሎች ደግሞ የእርስ በርስ ጦርነቱ ባስከተለው በሽታና ለጤና ጣቢያ ተደራሽነት መጥበብ ምክንያት ሕይወታቸውን ማጣታቸውን አመላክቷል። የደቡብ ሱዳን የእርስ በርስ ጦርነት የጀመረው ከአምስት ዓመታት በፊት ታህሳስ ወር ላይ ሲሆን ሀገሪቱ ከሱዳን ተለይታ ነፃነቷን ካገኘች ሁለት ዓመታት ተኩል በኋላ መሆኑ ነው። በኮንጎ ዲሞክራሲያዊ ሪፑብሊክ የሰብአዊ መብቶች ጥሰት እያደገ መምጣትና በሲቪልና ፖለቲካ ነጻነት ላይ ገደብ መጣል የመጪውን ፕሬዝዳንታዊ ምርጫ ተአማኒነት ጥያቄ ውስጥ አስገብቶታል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። የመንግስታቱ ድርጅት የሰብአዊ መብቶች ጉባኤ በኮንጎ ዲሞክራሲያዊ ሪፑብሊክ ወቅታዊ ሁኔታ ላይ ልዩ ስብሰባ ካደረገበት ከጄኔቫ ሊዛ ሽላይን ተከታዩን አጭር ዘገባ ልካለች። ለአሜሪካ ድምፅ አጠናቅራለች። ሰለሞን ክፍሌ ያቀርበዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ በሪፖርቱ አጉልቶ ያሳየው በኮንጎ ዲሞክራሲያዊ ሪፑብሊክ እንደ አውሮፓውያን ዘመን አቆጣጠር ከሰኔ 2017 ዓ ም ጀምሮ በዜጎች ሐሳብን በነጻነት በመግለጽና በሰላም የመሰብሰብ መብቶች ላይ ጥሰት የመፈጸምና ጨቋኝ እርምጃዎች መውሰድ አሳሳቢ የሆኑ መምጣታቸውን ነው። በዚህች አገር ውስጥ እጅግ አስፈላጊ የሆነው ፕሬዝደንታዊ ምርጫ ከመካሄዱ ሦስት ወራት በፊት በሰብአዊ መብቶች ላይ የሚፈጸመው ጥሰት ሰላሳ አምስት በመቶ አድጓል ሲልም ሪፖርቱ ገልጿል። የዓለሙ ድርጅት የሰብአዊ መብቶች ጉባኤ በዚሁ ሪፖርቱ ከጥሰቶቹ ገሚሱ የሚፈጸሙት በፖሊስ ነው ብሏል። የድርጅቱ የመስክ ዘመቻና የቴክኒክ ትብብር ዳይሬክተሯ ጀርጌት ጋኞ ሲያስረዱም የተቃዋሚ ፓርቲ መሪዎች የሰብአዊ መብት ተከራካሪዎች፣ ጋዜጠኞችና አክቲቪስቶችም ወከባና ማስፈራሪያ እንደሚደርሳቸውና ሰብአዊ መብቶች ሁሉ የሚጣሱት ደግሞ በስፋትና ተጠያቂነት በሌለበት መንገድ ነው ሲሉ አብራርተዋል። አንድ ዲሞክራሲ ማህበረሰብ የሚለካው ዜጎቹ ምንም አይነት የፖለቲካ አመለካከት ይኑራቸው ከመንግሥት አጸፋው ይሰጠናል ብለው ሳይፈሩ መብታቸውን በነጻነት መጠቀም ሲችሉ ነው። መጪው ምርጫ ተአማኒ መሆኑ የሚረጋገጠው የዜጎች ሰብአዊ መብቶች ሲከበሩ ነው። መንግሥት ይህን በጣም አሳሳቢ የሆነ የመጣውን ሁኔታ እንዲቀለብስም የዓለሙ ድርጅት የመስክ ዘመቻና የቴክኒክ ትብብር ዳይሬክተሯ ጊዮርጄት ጋኙ ጥሪ አስተላልፈዋል። የኮንጎ ዲሞክራሲያዊ ሪፑብሊክ የሰብአዊ መብቶች ኮሚሽን ሚኒስትሯ ማሪ አንጌ ሀገራቸው የሰብአዊ መብቶች እንዲከበሩ ይበልጥ ጥረት ማድረግ አለበት በሚለው ይስማሙና በዚህ ረገድ ግን ብዙ መሻሻሎች ተደርገዋል ብለዋል። ፕሬዚደንት ዶናልድ ትራምፕ ኢራንን ከዓለም ዋናዋ የአሸባሪዎች ደጋፊ ብለዋታል። ከሦስት ዓመታት በፊት ከኢራን ጋር የተደረገውን የኒክሌር ስምምነት መንቀፉንም ቀጥለዋል። ዩናይትድ ስቴትስ በያዝነው ዓመት ቀደም ሲል ከስምምነቱ መውጣቷ የሚታወቅ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከድርጅቱ ጠቅላላ ጉባኤ ጎን የኒክሌር መሳሪያ መስፋፋትን ስለመገደብ ያደረገውን ስብሰባ የመሩት ፕሬዚደንት ትራምፕ የኢራን የኃይል ተጠቃሚነት ባህሪ የጨመረው የኒክሌር ስምምነት ከተፈረመ በኋላ ነው ብለዋል። እንዲህ አይነት ባህሪ ያለው መንግስት ኒክሌር መሳሪያ እንዲኖረው መፈቀድ የለበትም ካሉ በኋላ አሜሪካ በተህራን ላይ ከባድ ማዕቀብ ትጥላለች በማለት አስጠንቅቀዋል። የጸጥታው ምክር ቤት ስብሰባ የተደረገው ትራምፕ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር የኢራን መንግስት በኃይል ተጠቃሚነት ባህሪው እስከቀጠለ ድረስ መገለል ይኖርበታል ባሉ ማግስት ነው። የኢራን ፕሬዚደንት ሐሰን ሩሃኒ በበኩላቸው በጠቅላላው ጉባኤ ባደረጉት ንግግር ማንንም ሀገር በግድ ወደ ድርድር ጠረጴዛ ለማቅረብ አይቻልም ብለዋል። ሩሃኒ አያይዘውም ኢራን በባራክ ኦባማ አስተዳደር ወቅት የነበሩትን ፖሊሲዎች ከምትጥስ ዩናይትድ ስቴትስ ጋር እንዴት ስምምነት ውስጥ ልትገባ ትችላለች በማለት ጠይቀዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሁለተኛ ዙር ጉባኤ ለማድረግ ማቀዱን ገልጸዋል። ዝርዝር ሁኔታውን በቅርቡ አሳውቃለሁ ነው ያሉት ከሊቀመንበር ኪም ጋር እሰበሰባለሁ ሲሉ ትራምፕ ኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለጋዜጠኞች ተናግረዋል። የጉባኤው ቦታና ጊዜ በቅርቡ እንደሚገለጽም ጠቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው ጉባኤውን እያቀዱ መሆናቸውን ዛሬ ተናግረዋል። ከጥቅምት ወር በኋላ ሊሆን እንደሚችልም አመላክተዋል። ፕሬዚደንት ዶናልድ ትራምፕ ከቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ጋር ተገናኝተው የመነጋገር ፍላጎት እንዳላቸው ገልጸዋል። በሁለቱ ሀገሮች መካከል ያለውን ውጥረት ለማርገብ ሌላም መንገድ ሊኖር እንደሚችል አመላክተዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስብሰባን በሊቀመንበርነት ከመምራታቸው በፊት ሁሉም አማራጮች ጠረጴዛ ላይ ናቸው ሲሉ ዛሬ ተናግረዋል። የትራምፕ አስተዳደር ትላንት ባለቤታቸው ሲሲሊያ ፍሎረንስን ባቀፉ የማዱሮ ካቢኔ አባላት ላይ ማዕቀብ ጥሏል። የማዱሮ መንግስት በቀላሉ በመፈንቅለ መንግስት ሊወገድ ይችላል ሲሉም ትራምፕ ተናግረው ነበር። ማዱሮ በበኩላቸው ማዕቀቡ በአካባቢያቸው ላሉ ሰዎች የክብር ሽልማት ነው ሲሉ በቴሌቪዥን አፊዘው ነበር። ሊያጠቁኝ ከፈለጉ በቀጥታ እኔ ላይ ያነጣጥሩ፣ ሆኖም ሲሲሊያንና ቤተሰቤን አይንኩ ብለዋል። የቬኔዙዌላው ፕሬዚደንት ወንጀለኛ የሆነችው የእኔ ባለቤት በመሆኗ ብቻ ነው በማለትም አክለዋል። ለዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኝነት የታጩት ብሬት ካበኖ ከአስርተ ዓመታት በፊት ጾታዊ ጥቃት ፈጽመውብኛል ያሉት ሴት ጠበቆች ጉዳዩ ይፋ ከመሆኑ በፊት እናውቅ ነበር ያሉ አራት ሰዎች የፈረሙባቸውንና መሐል ላይ የፈጸሙባቸውን ሰነዶች ለሕግ መወሰኛው ምክር ቤት የፍርድ ኮሚቴ አቅርበዋል። የከሳሿ ክሪስቲን ብሌዚ ፎርድ ባለቤት ከስድስት ዓመታት በፊት ስለ ጉዳዩ ማወቃቸውን እንደገለጹ ኬት ኮግለር የተባሉ ጓደኛቸውም ከሁለት ዓመታት በፊት እንዳወቁ መናገራቸውን ጠበቆቹ ገልጸዋል። ከሳሿ ፎርድ የሁለተኛ ደረጃ ተማሪ በነበሩበት ወቅት ካቫኖ አንድ ፓርቲ የተደረገበት ቤት ውስጥ አስገድደው አልጋ ላይ ከጣሏቸው በኋላ ሊደፍሯቸው እንደሞከሩ ተናግረዋል። በመጨረሻም የህንድ ከፍተኛ ፍርድ ቤት በድህነት የሚኖሩትን ይጠቅማል ይሁንና መንግስት መርሃ ግብሩን የመጠቀም አቅሙን ገድቦታል፣ በሚል አከራካሪ የሆነውን የስነ ፍጥረታዊ ማንነት ውጥንን አጽድቋል። ከዓለም ከፍተኛ ብዛት ያለው የስነ ፍጥረታዊ ማንነት ስብስብ፣ የግል ህይወትን ይነካል፣ የአሐዝ ስርቆት ነው፣ አንዳንድ በድህነት የሚኖሩ ሰዎች ከመንግስት ጥቅም እንዳያገኙ የታለመ የመንግስት የስለላ መሳሪያ ነው የሚሉ ነቃፊዎች ውጥኑን ሲገዳደሩ ቆይቷል። ከፍተኛው ፍርድ ቤት ታዲያ 1.2 ቢሊዮን የሚሆኑ ዜጎች የጣት አሻራ እና ሌሎችም ስነ ፍጥረታዊ አሃዞችን ያሰባሰበው አድሃር የተባለው እቅድ ህጋዊ ከመሆኑም በላይ የተገለሉት ሰዎች ቦታ እንዲያገኙ ያስችላል በማለት በይኖለታል። የስነ ፍጥረታዊ ዋንነት ውጥን የተጀመረው ከአስርተ አመታት በፊት ሲሆን አላማው በደላሎች የሚፈጸም የማጭበርበር ተግባርን ለማስወገድ እንዲሁም የማንነት መለያ የሌላቸው ሰዎች ምግብና ነዳይ ዘይትን ለመሳሰሉት ከመንግሥት ለሚገኙት ጥቅማ ጥቅሞች ተደራሽነት እንዲኖራቸው ለማድረግ ነው። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በ33ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያሰሙት የአሜሪካ ትቅደም ንግግራቸው በአለም መሪዎች ዘንድ የተበዳለቀ ስሜት መፍጠሩ ተሰማ። ዓለም አቀፋዊነትን ያወገዘው ይህ የሚስተር ትራምፕ ንግግር የብዙሀን ተቋማት መብዛትን ከሚደግፈው የድርጅቱ ዋና ጸሐፊ ንግግር ያፈነገጠ መሆኑም ተስተውሏል። ይህን ፕሬዚዳንት ትራምፕን ንግግር ለዓለም አቀፍ ማህበረሰብ እንዴት ያስተናግደዋል? የቪዮኤ ዘጋቢ ኤልዝቤት ቸርነፍ ከዋይት ሃውስ ደግሞ ሜሊና ጆርጌቬስካ ያዘጋጇቸውን አቀናጅቶ አዲሱ አበበ ዝርዝሩን አቅርቧል። የዓለሙ መሪዎች በተሰበሰቡበት አዳራሽ ይህ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ንግግር ተሰማ። ዓለም አቀፋዊነት ፖሊሲን እንቃወማለን። በመላው ዓለም ያለውን የአገር ወዳድነት መርህን ነው የምንቀበለው። በሉዓላዊነት ላይ ያነጣጠረን ስጋት ኃላፊነት የሚሰማቸው አገሮች ሁሉ ሊከላከሉት ይገባቸዋል። የፕሬዝዳንት ትራምፕ ንግግር ግን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ ንግግር የተቃረነ መሆኑም ተስተውሏል። መሪዎች የሕዝቦቻቸውን ደህንነት የመጠበቅ ኃላፊነት አለባቸው። ዳሩ ግን ይህ ጥልቅ ትርጉም አለው። የጋራ የሆኑ መልካም ነገሮችን በጋራ ከመጠበቅ አኳያ የብዙሃን ስርዓትን የማጠናከር ኃላፊነትም አለብን። የፕሬዚዳንት ዶናልድ ትራምፕ አሜሪካ ትቅደም መርህ ባለፈው ዓመት የድርጅቱ ጠቅላላ ጉባኤ ላይ ካቀረቡት የተለየ አልሆነም። ከእርሳቸው ቀደም ብለው ከነበሩት ከኦባማ አመለካከት ጋር ግን የተቃረነ መሆኑ ተስተውሏል። ፕሬዚዳንት ዶናልድ ትራምፕ ለጉባኤው ባቀረቡት ንግግር አስተዳደራቸው አከናወነ ያሉትንም ዘርዝረዋል። በአሜሪካ ታሪክ ከሁለት ዓመት ባነሰ ጊዜ ውስጥ አስተዳደሬ ከእኔ በፊት ከነበሩት አስተዳዳሪዎች ሁሉ የበለጠ ሥራ አከናውኗል። ምን ነው? እውነት ነው እኮ። ይሁን ግን አልጠበኩትም ነበር። ፕሬዚዳንት ትራምፕ ባለፈው ዓመት ያቀረቡት ንግግር ደግመው ያሰሙ ያህል ነበር የጉባኤው አመለካከትና ምላሽ። በዚህም የአገር መውደድንና የአገር ፍቅርን በማጉላት ዓለም አቀፋዊነትን በማጣጣል ላይ ያተኮረ ነበር። የአየር ንብረት ለውጥን በመደገፍ የተናገሩት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ይህን ስምምነት ካልተቀበሉ አገሮች ጋር ዩናይትድ ስቴትስን ጨምሮ መሆኑ ነው ምንም አይነት የንግድ ስምምነት እንዳያደርጉ ጥሪ አስተላልፈዋል። የፓሪሱን ስምምነት ካልተቀበሉ አገሮች ጋር ምንም አይነት የንግድ ስምምነት አንፈራረምም። ለንግድ ስምምነት የምንገባው ቃል ኪዳን ከአካባቢ የአየር ንብረትና ማኅበራዊ ግንኙነት ጋር ሊጣጣም ይገባዋል። ፕሬዚዳንት ዶናልድ ትራምፕ ለጉባኤው ባቀረቡት ንግግራቸው በኢራን ላይ ያነጣጠረ ሂስም ሰንዝረዋል። ከመሪዎቿ ጋር ከመገናኘቴ በፊት ኢራን አካሄዷን ማስተካከል ይኖርባታል። ሊያገኙን ይፈልጋሉ። በቅድሚያ ግን መስመራቸውን ያስተካክሉ። ሌላ ምርጫ አላቸው ብዬ አላምንም እና ከኢራን ጋር የጠበቀ ግንኙነት ለመመስረት ተስፋ እናደርጋለን። የኢራኑ ፕሬዚዳንት ሐስኒ ሮሃኒ ለፕሬዚዳንት ትራምፕ ምላሹን ሰጥተዋቸዋል። ሶኻኔ የዲጋር ራሸኒድ አይም ስታርቲንግ ደ ዳያሎግ ራይት ሂር ን ስቴት ንግግሩ ከዚህ ነው የሚጀምረው እና በማያዳግም ሁናቴ የምገልጸውም የዓለም አቀፍ ደህንነት ጉዳይ በአሜሪካ የአገር ውስጥ ፖለቲካ እንደ አሻንጉሊት ሆኖ ሊቀርብ አይገባውም። የተባበሩት መንግሥታት ድርጅት ደግሞ የአሜሪካ አስተዳደር አካል አይደለም። የዘንድሮው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ እስከ መጪው አርብ የሚቀጥል ሲሆን የሰሜን ኮሪያና የኒውክሌር ጦር መሣሪያ ቅነሳ ከሰሞኑ አጀንዳዎች መካከል እንደሆኑም ታውቋል። ወደ መጽሔት ትንታኔ እንሸጋግራለን፣ የተከበራችሁ አድማጮቻችን። አስራ ሶስተኛው የህዝባዊ ወያነ ሐርነት ትግራይ ህወሓት ጉባኤ በዛሬ ዕለት በመቀሌ ተጀምሯል። በጉባኤው ለመጀመሪያ ጊዜ ተቃዋሚ የፖለቲካ ፓርቲዎች ተጋብዘው መልእክት አስተላልፈዋል። በዚህ ጉባኤ የፓርቲው ህገ ደንብ አምስት ጉዳዮች ውይይት ይካሄድባቸዋል ተብሏል። ሙልጌታ አጽብሃ የጉባኤውን መክፈቻ ተከታትሏል። ህዝባዊነታችን የነፃነትና የህዳሴ መሰረት በሚል መሪ ሀሳብ ነው የህዝባዊ ወያነ ሐርነት ትግራይ አስራ ሶስተኛ ጉባኤ በዛሬ ዕለት በመቀለ ከተማ የተጀመረው። የፓርቲው ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በመክፈቻ መድረኩ እንደገለጹት በጉባኤው የህዝብ ፍላጎትና ጥያቄ የሚመልሱ ውሳኔዎች እንደሚወሰን እጠብቃለሁ ብለዋል። ጉባኤና ህዝብና ጽበው ለውጢ ንክመፅእ ናይ ባዕሉ ተራ ዝፃወት አንፈታትን ውሳኔታትን ዝውስን ትርጉም ዘለዎ አዲስ የአመራር ትውልድም ጉባኤያችን ህዝባችን የሚጠብቀውን ለውጥ እንዲያመጣ የራሱን ድርሻ የሚያበረክት አቅጣጫዎችና ውሳኔዎችን የሚያስቀምጥ ትርጉም ያለው አዲስ የአመራር ትውልድም በዚህ ጉባኤ እንደሚመረጥ እንጠብቃለን። በዚህ ጉባኤ የምትሳተፉ ጉባኤተኞች ህዝባችን የሚጠብቀው ውሳኔዎች በማሳለፍ የሰማዕታትን አደራ እንጠብቃለን ወይስ ሌላ ተንኮል ነው የምንሸርበው? ሁሉም የሰማዕታትን አደራ ይዞ ለህዝባችን የሚጠቅም የማያስቆጭ ታሪክ ለመስራት ዝግጁ ነው መሆናችሁን ጉባኤያችንን ለማደናቀፍ ከቀኝና ከግራ የሚደረግ የነበረ ዘመቻና አልቧልታ ወደ ጎን ትታችሁ ለህዝብና ህዝብ ብቻ የሚጠቅም በክልላችን አዲስ ምዕራፍ የሚያበስር ለሀገርም አዎንታዊ አስተዋጽኦ ያለው ውጤታማ ታሪካዊ ውሳኔዎች እንደምታስተላልፉ አምናለሁ ነው ያሉት። አስራ ሶስተኛው ጉባኤ በኢትዮጵያና ኤርትራ ለ20 ዓመታት የዘለቀ አለመግባባት ተፈቶም ወደ ሰላማዊ ሂደት በመግባት ህዝቦች መገናኘት በጀመሩበት ጊዜ ሆኖ እየተካሄደ ነው ያሉት ዶክተር ደብረ ጽዮን፣ በዚህ መሰረት በጉባኤው ይህንን ሰላምና የህዝቦች የጋራ ተጠቃሚነት የሚያረጋግጡ ውሳኔዎች እንዲወሰንም እንደሚጠብቁ ተናግሯል። ሊቀመንበሩ በኢትዮጵያ ወቅታዊ ሁኔታ አስመልክቶም ንግግር አድርጓል። በአገሪቷ የመጣው ለውጥ ተስፋ ያሉት ዶክተር ደብረ ጽዮን በአንጻሩም ለውጡን የሚያደናቅፉ ስጋቶች ولكن سيلو افضل من اجل ان تكون افضل من اجل ان تكون افضل من በውጭ ሀገር የሚኖሩ የፖለቲካ ኃይሎች በምህረት ወደ አገር ውስጥ በመግባታቸው የተፈጠረውን እድል በመጠቀም የውስጥና የውጭ ኃይሎችን ተቀናጅተው እየሰሩ ናቸው። ሰላማዊና የአመፅ እንቅስቃሴም ደርበው ማካሄድ የጀመሩት ሁኔታ አለም። በዚህም የዚች ሀገር ህገ መንግስታዊ መብት እየተጣሰ የሁሉም ብሔር ተወላጆች ተንቀሳቅሰው ለመስራት የማይችሉበትን ሁኔታ ተፈጥሯል። ሁላችንም ተባብረን በመታገል የህዝባችንን ፍላጎት የሆነውን ሰላም፣ ልማትና ዲሞክራሲ እንዲሰፍን ብሔር ለብሔር በማጋጭ በመፋጨት ሰላማችንን የሚያውኩ በነውጥ ስርዓታችንን በመበተን ስርዓታቸውን ለማቋቋም የሚፈልጉ ኃይሎች አሉ። እነዚህም እንታገላቸው ነው ያሉት። በጉባኤው መክፈቻም የኢህአደግ አባል ድርጅቶች የአጋርነት መልእክት አስተላልፏል። ቀድሞው መልእክት ያስተላለፉ የባዕዴን ተወካይ የአማራና የትግራይ ህዝቦች የቆየ ግንኙነታቸውን ተጠናክሮ እንዲቀጥል ፓርቲያቸው እንደሚሰራ ተናግሯል። እኛ የዘመኑ የትውልድ ተተኪዎች የሁለቱን ህዝቦች ወንድማማችነትና ና ህትማማችነት ለማጠናከር ሙሉ አቅማችንን በመጠቀም በዓላማ የተሳሰሩ ግን ደግሞ በራሳቸው የቆሙ ድርጅቶች የሆኑት በአዴንና ህወሀት ከሌሎች እህትና ጋር ድርጅቶች ጋር በመሆን ኢትዮጵያ ለዜጎቿ ህይወት መጥፋት፣ ስደትና መፈናቀል ምክንያት የሆኑ ግጭቶችን በማስወገድ ማንም በብሔሩ፣ በሃይማኖቱ ወይም በሌላ ማንነቱ ምክንያት የማይሞትባትና የማይፈናቀልባት ሀገር እንድትሆን በታላቅ ኃላፊነትና በጊዜ የለንም መንፈስ መስራት ይጠበቅብናል። በአሁኑ ወቅት እኛ የአማራና የትግራይ ህዝቦች እንዲሁም መላው ኢትዮጵያውያን ያለን አማራጭ ሊለያዩን የሚችሉ ነገሮችን በመቀነስ አንድ ሊያደርጉንና ተከባብረን ተቻችለንና ተዋደን ለመኖር የሚያስችሉ ጉዳዮች ላይ ትኩረት አድርገን ጠንክረን መስራት አለብን። የኦዴፓና ደሄደን ተወካዮችም ህወሀት ለትግራይ ህዝብ ተጠቃሚነት በሚያደርገው ጥረት እንደሚያግዙ በመልእክታቸው ገልጿል። አጋር ፓርቲዎች ተብለው የሚጠሩ የተለያዩ ክልሎች መሪ ድርጅቶች የአጋርነት መልእክትም አቅርበዋል። በጉባኤው ለመጀመሪያ ጊዜ ተቃዋሚ የፖለቲካ ፓርቲዎች ተጋብዘው መልእክት አስተላልፏል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታም ፓርቲያቸው ለትግራይ ህዝብ ተጠቃሚነትና አንድነት ፖለቲካዊ ልዩነት እንደተጠበቀ ሆኖ ከህወሀት ጋር አብረን እንሰራለን ብለዋል መጀመሪያ ካብ ናይ ጸልኢ ፖለቲካ ርሒቕና ውድባት ፖለቲካ ከም ተናሓናሕቲ እናተረኣና ኣብ ጉባኤኹም በመጀመርያ ከጥላቻ ፖለቲካ ወጥተን የፖለቲካ ፓርቲዎች እንደ ተፎካካሪ ታይተን በጉባኤያችሁ ዓረና እንደ ሰላማዊ ፓርቲ አስባችሁ በዚህ መድረክ ጋብዛችሁን መልእክት እንዳስተላልፍ በማድረጋችሁ ክብር ይገባቸዋል፣ አመሰግናለሁም። በጉባኤያችሁ አዳዲስ ለለውጥ ሂደቱ የሚመጥኑ አዳዲስ መሪዎች እንደምታመጡ ጠብቃለሁ። አዲስ አመራር ብቻ ሳይሆን አዲስ አሰራርም እንደምታመጡ ተስፋ አድርጋለሁ። አዲስ አመራር ካለ አዲስ አሰራር ትርጉም የለውምና ነው ያሉት። የአስራ ሁለት ተፎካካሪ ፓርቲዎች የጋራ ምክር ቤት አባላትና እንዲሁም ከምክር ቤት ውጭ የአራት ፓርቲዎች ተወካዮችም በመድረኩ መልእክት አስተላልፏል። እንዲሁም ከውጭ ሀገራት የቻይና ኮሚኒስት ፓርቲ ና የአፍሪካ ናሽናል ኮንግረስ ደቡብ አፍሪካ ተወካዮች የአጋርነት መልእክታቸው አስተላልፏል። ዛሬ የተጀመረው ጉባኤ አምስት አጀንዳዎች ይኖሩታል። በአስራ ሁለተኛው የድርጅቱ ጉባኤ የተቀመጡ አቅጣጫዎችና ፈጻጸማቸው፣ ሁለንትናዊ የኢትዮጵያ ሁኔታ ለህወሀትና ለትግራይ ህዝብ ያለው ተጽዕኖም፣ የፓርቲው የቁጥጥር ኮሚሽን የስራ ሪፖርት፣ የድርጅቱ ህገ ደንብ ማሻሻል እንዲሁም የፓርቲውን አመራር ምርጫ ይካሄዳል ተብሏል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም አዲሱ የቅርብ ጊዜያት በዚምባብዌና በአንጎላ የታዩ አዎንታዊ ለውጦች አፍሪካ ውስጥ ችግሮችን የተረዳ አመራር ሲኖር ምን ሊከናወን እንደሚችል በማስረጃነት ሊያገለግል እንደሚችል አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አስገንዝበዋል። ቆንጂታዬ ዝርዝሩን ይዛለች። በኢትዮጵያና በጊኒ አምባሳደር የነበሩትና በሌሎችም የተለያዩ የምዕራባዊና ደቡባዊ አፍሪቃ ሀገሮች ውስጥ በርካታ የዲፕሎማሲ ኃላፊነት ስራዎችን የሰሩት ቲቦር ናዥ ከቪኦኤ አፍሪካ 54 አፍሪካ 54 ከሚባለው ቴሌቪዥን ፕሮግራም ባልደረባ ሃይዲ አደምስ ፊስ ፓርክ ፓትሪክ ጋር ስለ ዩናይትድ ስቴትስና አፍሪካ የወደፊት ግንኙነቶች አቅጣጫ በስፋት ተወያይተዋል። በተለያዩ የሀገሪቱ ሀገሮች ኮንጎ ዲሞክራሲያዊት ሪፑብሊክና ናይጄሪያን ጨምሮም ሰፋ ያለ ውይይት አድርገዋል። በኢትዮጵያ በጠቅላይ ሚኒስትር አብይ አህመድ አመራር ስለተከናወኑት ለውጦችና በኢትዮጵያና በኤርትራ መካከል ስለተደረሰው ስምምነት ሃይዲ አንስታባቸዋለች ዛሬ የጫጉላ ወቅት ነው። በቀጣይነት የሚጠበቁ ከበድ ያሉ እርምጃዎች ይኖራሉ ወይ ነበር ያለቻቸው። ታላላቅ ክንዋኔዎች ተመዝግበዋል። አሁን ደግሞ እርምጃዎቹ ከበድ ከበድ እያሉ መጥተዋል። ሲጀመር በሕዝቡ ዘንድ በአጠቃላይ ከፍተኛ የደስታ ስሜት ፈጥሯል። ምክንያቱም እሳቸው መጡ። ታላላቅ ቀጥተኛ እርምጃዎችን ወዲያው መውሰድ ጀመሩ። የፖለቲካ እስረኞች ለቀቁ። የፖለቲካ ምህዳሩን አሰፉ። ጠቅላይ ሚኒስትሩ ናቸው ተቃዋሚዎች ጠላቶቻችን ሳይሆኑ ተፎካካሪዎቻችን ናቸው ያሉት። አቋማችንን ለሕዝቡ አቅርበን ህዝቡ የሚወደውን ይመርጣል ነው ያሉት። ይሄ ለሀገሪቱ ሕዝብም ሆነ ለዓለም አቀፍ ማኅበረሰብ በፊት ከነበረው እጅግ የተለየ አቅጣጫ ነው። ደግሞም ቶሎ ቶሎ ነው እርምጃውን የወሰዱት ይሄ ደግሞ ኤርትራን በተመለከተ የወሰዱትን እጅግ ከፍተኛ ቁርጠኝነት የተመላበት እርምጃ ይጨምራል የሰላም ሂደቱን አስመልክቶም የድንበር ኮሚሽኑን ውሳኔ እንቀበላለን አሉ ይሄ በአገር ውስጥ ቀላል ሂደት አልነበረም ምክንያቱም ድንበሩ ይሄ ነው ሲሉ በአካባቢው የሚኖሩና እኛ በዚያኛው በኩል አይደለንም የሚሉ ጉዳዩ በከፍተኛ ደረጃ የሚያሳስባቸው ሰዎች አሉና ነው ከዚያ ደግሞ በድንገት የድንበር ኬላዎች ተከፈቱ። የኢትዮጵያ አየር መንገድ ወደ አስመራ መብረር ጀመረ ካሉ በኋላ ቲቦርናዥ ኢትዮጵያ አምባሳደር በነበርኩበት ጊዜ በመጀመሪያው በረራ ላይ ለመጓዝ እንደምመኝ ለሰዎች ነግር ነበር ሲሉ አስታውሰዋል። በአሁኑ ባይሆንልኝም ወደፊት ይሄድ ይሆናል ብለው ተስፋቸውን ገልጸዋል። ቲቦርናዥ እውነተኛ መሪ እውነተኛ አመራር ሊያከናውን የሚችለውን የፖለቲካ ምህዳር ሲሰፋ ሊኖር የሚችለውን አዎንታዊ ምላሽ ያሳያል ብለዋል። ለውጡ መቶ በመቶ የተሟላ ነው ማለት አይደለም። በቅርቡ በዩናይትድ ስቴትስ ኮንግረስ በሰጠሁት የምስክርነት ቃልም ለውጡ ገና ለጋነት ያለው መሆኑን ገልጬ ነበር ብለዋል። ቢኮዝ ዜር ኢዝ ስቲል አን ኢንትሬንችድ ማይንድሴት ዊች ኢዝ ቨሪ ማች አጌንስት ዚዝ ካይንድስ ኦፍ ቼንጀስ ምክንያቱም አሁንም እንዲህ አይነቶቹን ለውጦች በጣም የመቃወም ሥር የሰደደ አስተሳሰብ ስላለ ነው በከፊል እጅግ ወግ አጥባቂ በሆነው ኅብረተሰብና ከ2000 ዓመታት በፊት ጀምሮ አምባገነን አስተዳደሮች በነበሯት አገር ውስጥ ሕዝቡን ይህ እርምጃ ሊወሰድ ነው ብሎ ለማሳመን እጅግ ከባድ መሆኑን አምባሳደር ሳለሁም ከብዙዎች ጋር የምንነጋገርበት ጉዳይ ነበር በዕድሜ ጠና ያሉት ደግሞ የተለየ መንገድ እንደሚከተሉ የሚጠበቅ ነው። የለውጡ ሂደት ወደፊት እየገፋ ሲመጣ ደግሞ ያለመቀበል ነገር ይኖራል። አስከትለውም በሰሞኑ የተስተዋሉትን ክስተቶች ላብነት ጠቅሰዋል። ቲቦናዥ፣ ለምሳሌ ወጣቶች እጅግ በጣም ታፍነው የኖሩ ናቸውና ከላይ ተዘግቶ የኖረው ሲከፈት እንፋሎት መኖሩ አይቀርም። ቁልፉ እንፋሎቱ በተቻለ መጠን ዝግ ባለ መንገድ በቀስታ እንዲወጣ ማድረግ ነው። እንግዲህ ባለፉት ችግሮች የፈጠሩባቸው ሰልፎች የታየውን አይነት አሳዛኝ ክስተት መፈጠሩ አይቀርም። ለረጅም ጊዜ ከፍቶት የኖረ ህዝብ ስለሆነ በውስጡ የያዛቸው ብዙ ቅራኔዎች ይኖራሉና ጥሩ ነገር። ኢትዮጵያ በጎሳ ፌዴሬሽን የምትተዳደር ሀገር ብትሆንም ከዛ አሻግረን ብናስተውል በሁሉም ዜጎቿ ዘንድ ከአክሱም ነገስታት ዘመነ መንግስት አንስቶ ጸንቶ የቆየ የኢትዮጵያዊነት ስሜት መኖሩን እናጤናለን ብለዋል ቲቦር ናጅ። ቲቦር ናጅ ስለ አፍሪካ ወጣቶች ያሊ ስለተባለው የዩናይትድ ስቴትስ የአፍሪካ ወጣቶች መሪነት መርሃ ግብርም የተናገሩትን በነገ ዝግጅት እናቀርባለን። ወደ ቀዳሚው የምሽቱ ቅንብር እናልፋለን። ኢትዮጵያውያን በአሜሪካ ህሊና ራዲዮ የኢትዮጵያውያን ድምፅ ላስ ቬጋስ ውስጥ የሚቀርብ ሳምንታዊ የአማርኛ ራዲዮ ፕሮግራም ነው። በአንድ ወቅት በተላለፈ ማሳሰቢያ የራዲዮ ፕሮግራሙ ስርጭት ከተወሰነ ቀናት በኋላ እንደማይኖር አዘጋጁ ለአድማጮች አስታወቀ። በዚህ መነሻ ራዲዮኑ ለአድማጮቹ የሰጠውን የእስከ ዛሬ አገልግሎት፣ ይልቁንም ፕሮግራሙ ለምን እንደሚቋረጥ አዲሱ አበበ አዘጋጅና አቅራቢውን የዛሬው እንግዳ አድርጓል። አመሰግናለሁ። እንግዳዬ ሳምሶን ውብሸት ይባላል። በቬጋሱ ህሊና ሬዲዮ የኢትዮጵያውያን ድምፅ በፕሮግራም አዘጋጅነትና አቅራቢነት ላለፉት 13 ዓመታት የአካባቢውን ማኅበረሰብ አገልግሏል። በየሳምንቱ እሁድ ለአንድ ሰዓት ተኩል ሲቀርብ የነበረ ይህ ፕሮግራም ዘላቂነቱን አጠያያቂ ያደረገ ማሳሰቢያ ይዞ ድንገት ብቅ አለ። እንደ መነሻ ጥያቄ ለምንድን ነው ከእንግዲህ የለሁም አይነት ማሳሰቢያ ያስተላለፍከው ልታበቁ ነው እንዴ አልኩት ጋዜጠኛ ሳምሶንን ልናበቃ አይደለም ግን መደበኛ ከሆነው ወይም ትራዲሽናል ከሚባለው የሬዲዮ አሰራር ወጥቼ ወደ ኢንተርኔት ሬዲዮ ለመሸጋገር ሁኔታዎች አስገድደውና የኢንተርኔት ሬዲዮ ወጪ ብዙ አይደለም መደበኛው ግን እስከዛሬም የቆየ ነው በህብረተሰቡ በተወሰነ ድጋፍና አብረን ከሚሰሩ ጋር ደግሞ አብረን እያዋጣ እና ያቆየ ነው። ብዙ ምሄድ ስላልተቻለ አሁንም እየጨመረ ስለመጣዎች ምናልባት ኢንተርኔትን ሞክረው ብለን ወደዛ እየዞር ነው ያለ ነው። ይህን ነው ለህብረተሰቡ ማሳሰብ ያሰጠ የሰማችሁት ማለት ነው። የቱንም ያህል ስሜትና ፍላጎት ይኑርህ በአሜሪካ ኑሮ የራስህንና የቤተሰብን ህይወት እየመሩ በየሳምንቱ ለዘጠና ደቂቃ ለአስራ ሶስት አመት አየር ላይ መቆየት ቀላል አይደለም የሚለው ሳምሶን ምንም ያህል የማኅበረሰብ እገዛ ቢኖር አልፎ አልፎ ድጎማ ቢጤ ቢገኝም፣ አንዳንዴ ደግሞ ወደ ራስ ኪስ መግባት አይቀርም ብሎኛል። አንድ ላቀረብኩለት ጥያቄ የሰጠኝ መልስ ግን ፈገግ አድርጎኛል። ብቻ ነበር የምታዘጋጀው ሳምሶን? አዎ ዘጠና ዘጠኝ ነጥብ አራት በመቶ ነጥብ ስድስቷ የማትሆን እንግዲህ ስፖርት አዘጋጅ አለኝ። አልፎ አልፎ እየገቡ የሚወጡ አዘጋጆች አሉ። እነሱን ቦታ ላለመንሳት ነው እንጂ በአብዛኛው ዝግጅት፣ ውይይቶች፣ የሙዚቃ ምርጫዎች በአንተ ነው የሚካሄዱት። በጠቅላላ ነው በእኔ ቤተሰብ፣ ጓደኞች ጥቆማ። ዞሮ ዞሮ ግን የዝግጅቱ ማዕከል ብቻ የነበርኩ ማለት እችላለሁ። ግን ደስተኛ ነኝ። ለምን ብትል አንደኛ ዓላማ፣ ሁለተኛ የሙያ ጉዳይ። ድንገት ዘው ያልኩበት ጉዳይ አይደለም አንዱ እዚህ ዲሲ ውስጥ ባለ አንድ ሬዲዮ እንዳይሸጥ እንዳይለወጥ አድርጎ ይሰድበዋል። በጣም ይናደድና ለጓደኛው ምን ባደርግ ይሻለኛል፣ ያለ ስሜ ስም ያለ በደሌ በደለኛ እያደረገ ሙልጭ አድርጎ ሰደበኝ ይለዋል። በጣም ቀላል ነው አለ ምክር ሰጪ ጓደኛ። እንዴት ቢለው አንተም የአስራ አምስት ደቂቃ የአየር ጊዜ ተከራይና ልክ ልኩን ንገረው ብሎት ቁጭ። ነገሩ እንደ ቀልድ ይሁን እንጂ ዛሬ ዛሬ የራዲዮ ፕሮግራም የሚከፍቱ ሁሉም ባይባልም በአብዛኛው እውነት ማኅበረሰባችንን ለማስተማርና ለማሳወቅ ነው ብዬ አልከራከርም። የሚፈልጉትን ለማሞገስ፣ የሚጠሉትን ለመርገሚያ እንደሚያወሉት የታየና የአደባባይ ምስጢር ነው። ነገርን ነገር ስቦት ተከታዩን ጥያቄ ለሳምሶን ላቀርብ ስዘጋጅ ትዝ ብሎ ነው ይህን ያጫወጥኳችሁ። የቬጋሱ ህሊና ሬዲዮ የኢትዮጵያውያን ድምፅ፣ እንደ ስሙ የኢትዮጵያውያን ድምፅ ሆኖ አገልግሏል። ምን ዓላማ አድርገስ ነው የጀመርከው? ብየው ነበር ሳምሶንን ስንጀምር ሁለት ዓላማ ነበረው። አንደኛው በውጭ ያሉ ኢትዮጵያውያን ያን እንደ ዛሬው አክሰሱም የለም ኢንተርኔት፣ በሶሻል ሚዲያ አጠቃላይ እና ኢትዮጵያውያን ስለ ሀገራቸው ጉዳይ በቂ መረጃ እንዲኖራቸው ማገዝ ነው ማቅረብ ነው፣ በጋራ የጋራ መድረክ መፍጠር ነው። ብዙ ችግሮች አሉ። ወደዚህ ይመጣሉ፣ ምንም አያውቁም፣ መረጃ የሚሰጥ የለም። የኢሚግሬሽን፣ የቢዝነስ፣ የጤና፣ የትምህርት እና ህብረተሰቡን ከአሜሪካ ህይወት ጋር እንዲቀላቀል እና እንዲያውቅ ለማድረግ እገዛ መስጠት። ሶስተኛው እንደ ማንም እንደሚያውቀው በኢትዮጵያ ውስጥ የነበረው አስተዳደር ኢዴሞክራቲክ በመሆኑ እና የፕሬስ ነጻነትም ስለሌለ ፕሬስ ሆን እሱን መታገል ነበር። ሶስት ዓላማ ይዘን የተነሳ ነው። ኮንፍረንስ ለማለት ነው። በዓል አጠቃላይ ነው። በባህልም የትምህርትም የመዝናኛም ነው። ግን የፕሮፓጋንዳ አይደለም። እዚህ ላይ በየትኛውንም የፖለቲካ መስመር ወገነን በአስራ ሶስት አመት አልሰራ ነው የወገን ነው ህዝብና ለሁሉም ሁሉንም ታቀርባላችሁ። የለም ይሄን አይነት ምናልባት ለኛ ሬዲዮ የበለጠ አለማደግ አንዱ ምክንያቱ ይህ ሊሆን ይችላል። ቀደም ሲል እንደው ትምህርቴም ፍላጎቴም የሚል ነገር ጠቅሰህልኛል። ትምህርትህ የሬዲዮ ነው ሳምሶን። አዎ እኔ መጀመሪያም ሁለተኛ ዲግሪ ያለን መጀመሪያ በሬዲዮ ነው ሁለተኛው በቲቪ ጆርናሊዝም ነው። እዚህ ሀገር ከዛ በኋላ ሶስት አመት የፖስት ግራጅዌሽን ተምር ያለው በኢንተርናሽናል ፖለቲካ ሪሌሽን፣ በአለም አቀፍ የፖለቲካ ግንኙነት በኢትዮጵያ ባለ ሁኔታ አልጨረስኩትም። ሌላ ጉዳይ ነው እሱ። በዚሁ ሀገር ነው የተማርከው? አይደለም፣ እዚህ ሀገር አልተማርከው። በሀያር ኮሚሽን ስኮላርሽፕ ሶቪየት ህብረት ሄጄ ሞስኮ ነው የተማርኩ። ሞስኮ ስቴት ዩኒቨርሲቲ ውስጥ ነው። መቼም ስንቱ ይታወሳል እንጂ እንደ ጋዜጠኛ ትዝታ ያለው ሰው ማንም የለም። ከስንቱ ይገናኛል፣ ስንቱን ያነጋግራል። ከጤነኛ እስከ ታማሚ ከባለ አእምሮ እስከ ቀዌ ምኑ ቅጡ የሚያናግረው መዓት ነው። የማያናግረው የለም። የተለመደ መልሱ ወይም መልሳችን ው ስንቱን ልንገር የቱን አንስቼ የቱን ልተወው ይሆናል። እንደ ምግብ ቤቱ ነው እኮ፣ ሰውዬው ሆቴል ገብቶ አስተናጋጁን ጥሩ ምግባቸው የትኛው ነው ቢለው ሁሉም ጌታዬ ይላል፣ ሁሉንም ያቀን ይመስል። በዚህ አስራ ሶስት አመት ከሰራቸው አንዳንድ ጎላ ጎላ ያሉ ነገሮች እንደ ትዝታ እንደው ውል የሚሉብህ ካለ ብታጫውተኝ ምናልባት ውይይታችን እናበቃለን። ያላናገርኩኝ መሆን ታዋቂ ህብረተሰብ አልነበረም። የነበረብኝ አንተ ተግዳሮት አለ አንተም ታውቀዋለህ። ሁላችን በጋዜጣ ላይ ያለ ነው። ኢትዮጵያ አስተዳደር ተወካዮች ለማግኘት የምናደርገው ጥረት በእነሱ ፈቃደኝነት እጦት አናገኘው ነበረ። ይሄ ችግር በስተቀር ሳስተናግድ ነው የኖርኩት፣ ሚዛኑን ጠብቄ ማለት ነው። በስም ጥራ ካልከኝ ምንም ከቀድሞ የኢትዮጵያ መንግስት ባለስልጣናት ኢህአዴግ፣ አሁኑ ከተቃዋሚዎች ድሉ ለመሳሳት ያልሞከርኩት የለም ማለት ነው። ሳምሶን ብሸትን አመሰግናለሁ። የኢንተርኔት ሬዲዮ የሚጀመርበት ቀንና ሰዓቱ ከአካባቢው ህብረተሰብ ጋር ተመካክሮ በሚደረስበት ውሳኔ ላይ የተመሰረተ መሆኑንም አጫውቶኛል። መልካም ዕድል ተመኝቼ በዚሁ ላብቃ። አሁን ደግሞ ወደ ቀጣዩ ወቅታዊ ዘገባዎች እናልፋለን። የብሔራዊ አማራ ዲሞክራሲያዊ ንቅናቄ ብአዴን ዓመታዊ ጉባኤ ከነገ መስከረም 17 እስከ 21 ባለው ጊዜ በባህር ዳር ያካሂዳል። ምን አዲስ ነገር አለ? እንትን ነገር ትጠይቃለች በማለት ዘጋቢያችን አስቴር ምስጋናው አንዳንድ የ የባህር ዳር ከተማ ነዋሪዎችን አነጋግራለች። ቀጥሎ ይቀርባል። ጌታቸው መኮንን ይባላል። የምኖረው እዚሁ ባህር ዳር ከተማ ነው። እኔ ከብአዴን አስራ ሁለተኛው ጉባኤ ላይ የምጠብቀው ነገር በጣም በርካታ ነገሮች ናቸው። እኔም እንዲሁም ማህበረሰቡ አብረውኝ የሚኖሩም ሰዎች የጋራ የሆነ የምንጠብቀው ብዙ ነገሮች አሉ። የመጀመሪያው ብአዴን እስካሁን ሲተችበት የኖረው ነገር አለ። የዋ አተላላኪ ነው፣ ሌሎችም በራሱ ስራዎችን አይሰራም። በድርጅቱ ውስጥ በአዴን ህዝባዊ አይደለም፣ ይልቁንም ለፓርቲው ነው የሚጨነቅ እየተባለ ነው የምንረዳው። ስለዚህ አሁን ህዝባዊ ሆኖ ችግሮቹ የህዝብ ችግር ናቸው የሚለውን የራሱ ችግር እንደሆነ አድርጎ ለችግሮቹ መፍትሄ መስጠት አለበት። ለችግሮቹ መፍትሄ መስጠት አለበት ሲባል የመጀመሪያው ራሱን የማጽዳት ባአዴን የአማራ ወኪል ነኝ ካለ አማራ የሆኑ ሰዎችን በድርጅቱ ውስጥ ማስቀመጥ አለበት። አማራ ያልሆኑ በተውሶ የሚሆን ሆም ተብሎ በፖለቲካ ቁማር የገቡ በአዴን ውስጥ ያሉ አማራ ያልሆኑ ሰዎችን የማጽዳት ስራ መስራት አለበት። ሁለተኛው የአማራ ጥያቄዎች ዘርፈ ብዙ ናቸው። ስለዚህ እነዚህን ጥያቄዎች ስትራቴጂካሊ አስቦ መልስ መስጠት መቻል ይኖርበታል። ከድንበር ጋር የተያያዙ ጥያቄዎች አሉ። ከኢኮኖሚ ተጠቃሚነትና ፍታዊነት ጋር የተያያዙ አሉ። ከክልሉ የመልማት አንጻር የሚነሱ ጥያቄዎች አሉ። ሌላኛው በአዴን በክልል ታቅፎ የራሱን ድንበር አበጅቶ ከክልሉ ውጭ ያሉትን አማራዎች ትኩረት እየሰጠ አይደለም እና ከክልሉ ውስጥ ለሚኖሩ አማራዎች ትኩረት ሰጥቶ በቋንቋቸው የሚማሩበት የፖለቲካ ውክልና የሚያገኙበት ሀብት የማፍራት የደህንነት ዋስትናቸው ተጠብቆ እንዲኖሩ ማድረግ አለበት። ከዚህ በኋላ የሚፈናቀል አማራ ማየት አንፈልግም። ብአዴን እውን የአማራ ሕዝብ ውክልና አለኝ ካለ እነዚህን መፍትሄ መስጠት መቻል አለበት። ስለዚህ የነ ወልቃይት ጥያቄ ሲነሳ፣ የነ መተከል ጥያቄ ሲነሳ፣ ሌሎችም ጥያቄዎች ሲነሱ እዛ አካባቢ የሚኖረው ማህበረሰብ ሳይሆን የህዝቡ ወኪል ነው የሚለው ድርጅት መሪው ፓርቲ በአዴን ለነዚህ ጉዳዮች ጥያቄው አንግቦ ምላሽ እንዲያገኝ ማድረግ መቻል አለበት። ከዚህ በኋላ የወልቃየት የማንነት ጥያቄ ኮሚቴ ተብሎ አይደለም መነሳት ያለበት። ይህንን መስራት አለበት ብዬ አስባለሁ። ከዚያም ቀጣይ እኔ የምጠብቀው በአዴን ማዕከሉን አዲስ አበባ ማድረግ እንዳለበት አስባለሁ። ማዕከሉን አዲስ አበባ አድርጎ ሌሎች ቦታዎችም ላይ የአማራ ህዝብ የሚኖርበት ቦታዎች ሁሉ ራሱን የቻለ ማስተባበሪያ ጽህፈት ቤት ኑሮት የአማራ ህዝብ ጥያቄዎችን እየመለሰ ወቅታዊ የሚሆን የረዥም ጊዜ ጥያቄዎችን መሄድ ይጠበቅበታል ብዬ አስባል። ደሳሌ በላቸው፣ ባህር ዳር ከተማ ኖራለሁ። ብአዴን መማር ያለበት ለውጡን በሚመጥን ቁመና፣ ለለውጡ የሚሆን አመራር መተካት አለበት ማብቃት አለበት። ትልቁ ለውጥን አንድ ህይወት የሚሰጠው ዘለቄታና ቀጣይነት እንዲኖሩ የሚያደርገው አመራሩ ነው። ይሄ ደግሞ ወጣት መሆን አለበት፣ ለውጡን የሚመጥን፣ ለውጡን የሚረዳ፣ ለለውጡ የሚሆን ማድረግ አለበት። ስለዚህ የተማረው ለአማራ የሚሰሩ ብቻ ሳይሆን አማራ የሆኑ ጊዜውን የዋጁ አመራሮች ሊሆኑ ይገባል። ስለዚህ ቀደም የነበሩ አመራሮች በክብር ተሸኝተው ወጣት የሆኑ አመራሮች ወቅቱን በሚመጥን አግባብ ቦታ ሊሰጣቸው ይገባል። ስትራቴጂክ የሆነውን አመራርም ሆነ የእውቀትና የሙያ አመራሮችንም ቢሆን ከምሁራኑ መምጣት መቻል አለባቸው። ያ ካልሆነ የጊዜ ጉዳይ ነው እንጂ በሰው ልብ ብቻ አይደለም፣ በአዴን የሚሞተው በድርጅትም ሊሞት ይችላል። ምክንያቱም ለውጥ ማምጣት ብቻ ለውጥን መምራት ብቻ ሳይሆን መለወጥን ስለሚጠይቅ መጀመሪያ ብአዴን ራሱ እንደ ድርጅት እንደ አሰራር እንደ ባህል ስያሜው መለወጥ መቻል አለበት። ያልተለወጠ ለውጥ ሊመራ አይችልም። አዲስ አቅም ያለው ሰው ተፈጥሮ የቆየውን አስወግዶ አዲስ የሚፈጠረውን ኮሚቴ አገብቶ በትክክል ህዝቡ እንዲረጋጋ ማድረግ ነው። ስለዚህ በአዲሱ አመራር ቢሄድ አብሮ ከሀገሪቱ ጋርም ጥሩ ነገር ይመጣል፣ የመረጋጋት አቅሙም ይኖራል ብዬ አስባለሁ። በአዴን ከኦዴፓ ምን መማር አለበት የሸዋ ሰለም ንባላለሁ የባህር ዳር ነው በአዲን ጉባኤ አሁን የክልሉ ህዝብ የሚጠብቀው ብዙ ነገሮች ነው በተለይ ከወደድ መማር አለበት ብለን የምናስበው በዋናነት የአመራር ለውጥ ወጣቱ ይለዋወጣል ብለን በጣም እንጠብቃለን በመሪ መፈክር ብለው ከተቀመጠው አንጻር በትክክል ለውጡ ማስቀጠል የሚችል ህዝቡን ተጠቃሚ ማድረግ የሚችል የህዝቡን ባህል፣ አኗኗርና ማንነት የሚገልጽ ስም፣ አርማና ደንብ ይለውጣል ብለን እንጠብቃለን። እስከ ዛሬ የነበረው የዳቦ ስም ነው የራሱ የአማራን ህዝብ የሚወክል ባዲንንም የሚወክል ነው ብለን አናምንም ና ይህ ሲባል ግን አበበን በከበደ መለወጥ ብቻ ትክክል ነው ብለን አናምንም ና ለውጥም በዋናነት ሊያስቀጥል የሚችል እርሾ ያስፈልገዋል። አድማጮች በቀጣዩ ዘገባ ወደ ኬንያ እንሄዳለን። በአፍሪካ የሚገኙ ስደተኞች መብታቸው እንዲጠበቅ የዓለም አቀፉ የስደተኞች ድርጅት ዩኤን ኤች ሲያር አዲስ ዘመቻ ጀምሯል። ድርጅቱ ዘመቻውን በአምስት የአፍሪካ ሀገሮች የጀመረ ሲሆን ግለሰቦች እንዲሁም የአፍሪካ አህጉር በቀል ድርጅቶች ለስደተኞች ድጋፍ እንዲያደርጉ የሚያበረታታ ዘመቻ ነው። ዩኤን ኤች ሲያር ልኩ ልኩ በመባል የሚታወቀውን ይህንን ዘመቻ ለአፍሪካውያን በተለያዩ መንገድ እያስተዋወቀ ነው። በኬንያ ዋና ከተማ ናይሮቢ ስለ ዘመቻው የአስር ኪሎ ሜትር የእግር ጉዞ የተደረገ ሲሆን በዚህ ዝግጅት ላይ ለስደተኞች መብት መከበር የሚሟገቱ ድርጅቶች ሠራተኞቻቸው፣ ስደተኞችና ብዙ ኬንያውያን ተሳትፈዋል። ዘገባው የገልሞ ዳዊት ነው። ይቀጥላል። በአፍሪካ ከ24 ሚሊዮን ህዝብ በላይ ከቤት ንብረቱ ተፈናቅለዋል። ከዚህም 6.3 ሚሊዮን ከሀገራቸው የተሰደዱ ሲሆኑ 14.5 ሚሊዮን ሕዝብ ደግሞ በግጭት ከቀያቸው ተፈናቅለው ጊዜያዊ መጠለያ ካምፕ የሚኖሩ ናቸው። የዓለም አቀፉ ስደተኞች ድርጅት ዩኤንኤችሲአር ለነኚህ ተጎጂዎች ሰብአዊ ድጋፍ በማድረግ ይታወቃል። በተለይ ሀገራቸውን ጥሎ ለወጡ መሰረታዊ ፍላጎታቸው እንዲሟላላቸው ጥረት ሲያደርግ ቢቆይም የስደተኞቹ ቁጥርና የሚፈለገው የእርዳታ ገንዘብ የሚመጣጠን አለመሆኑን ድርጅቱ አስታውቋል። ለምሳሌ የዩኒስቲያር ኬንያ ቅርንጫፍ በኬንያ የሚኖሩ ከ400 ሺህ በላይ ስደተኞችን ለመደጎም 119 ሚሊዮን ዶላር በላይ እንደሚያስፈልገው ቢገልጽም እስካሁን ከእርዳታ ስጪዎች ያገኘው 37 ሚሊዮን ዶላር ብቻ ነው። ድርጅቱ በቂ እርዳታ ለመገኘት የስደተኞችን ኑሮ እንደመጎዳ ገልጸዋል። ይህንን ችግር ለመቅረፍ ዩኤንኤችሲአር በአፍሪካ አዲስ የገቢ ማሰባሰቢያ ዘመቻ ጀምረዋል። ይህም ዘመቻ ሉኩሉኩ በመባል የሚታወቅ ሲሆን ዓላማውም በአፍሪካ ስለሚገኙ ስደተኞች መብት መጠበቅ ድጋፍ ማድረግ ነው። ዩኤንኤችሲአር ዘመቻውን እንደ አውሮፓውያን አቆጣጠር ከህዳር 2017 ጀምሮ በአምስት የአፍሪካ ሀገሮች በማካሄድ ላይ መሆኑን ገልጸዋል። የዘመቻው ሀሳብ በአፍሪካ የሚኖሩ አፍሪካውያን ስደተኞች በወንድሞቻቸው ድጋፍ እንዲደረግላቸው ማድረግ ነው። ቢሆንም ዘመቻው በሚፈለገው መልኩ ለአፍሪካውያን የማስተዋወቅ ስራ ባለመሰራቱ የዩኤንኤችሲአር ኬንያ ቅርንጫፍ አስታውቋል። ስለ ልኩልኩ ዘመቻ ያለውን ግንዛቤ እጦት ለማስቀረት የዓለም አቀፉ ስደተኞች ድርጅት ዘመቻው በተጀመረባቸው የአፍሪካ ከተሞች ማለትም በናይሮቢ፣ በአቢጃን፣ በላጎስ፣ በዳካር በጆሃንስበርግና በአክራ ለደህንነት እንጓዝ የሚል የ10 ኪሎ ሜትር የእግር ጉዞ ፕሮግራም በማድረግ ላይ ነው። የእግር ጉዞ ፕሮግራሙ ትላንት በናይሮቢ የተደረገ ሲሆን የሰብአዊ ድርጅቶች ሰራተኞች፣ ስደተኞች እንዲሁም በርካታ ኬንያውያን በእግር ጉዞው ላይ ተገኝተዋል። ገልገለው ጅሎ በኬንያ ለ12 ዓመታት የኖረ ትውልድ ኢትዮጵያዊ ስደተኛ ነው። ሚርጋ የስደተኛው መብቶች እንዲከበሩ ይረዳል። በሰዎች መካከል መስማማትን የሚፈጥር ነገር ስለሆነ ሀገሬውንና ስደተኛውን በማቀራረብ መግባባት እንዲፈጠር ያደርጋል። በተጨማሪም ሰዎች እንዲተባበሩ የሚያደርግ ነው። የሀገሩ መንግስትም እንዲህ አይነቱን ሁኔታ ሲመለከት ስለ ስደተኞች ያለው ግንዛቤ አዎንታዊ ይሆናል። ሎኮኞስ ኛቲኬ ደቡብ ሱዳናዊ ስደተኛ የእግር ጉዞው ከሀገሯ የጠችበትን ሁኔታ እንዳስታወሳት ትናገራለች። ይህ ጉዞ ከሀገር የወጣውበትን ሁኔታን ያስታወሰኝ ትዝ ይለኛል። ከቤተሰቦቼ ጋር ስንሰደድ አንድ በጥይት የተመታችን ሴት ሳይ በጣም ነበር ያዘንኩት። ከተመታች በኋላ መሄድ አልቻለችም ነበር። አሁን ቢያንስ የዚህ ሀገር ሰው ከእኛ ጋር ጉዞ ሲያደርግ ስደተኛው ያለፈበትን ውጣ ውረድ እንደ ተጋሩ ይሰማኛል። ዋንጋሪ በእግር ጉዞ ላይ ከነበሩ የኬንያ ዜጎች አንዷ ነች። እሷም ኬንያውያን ለስደተኞች መልካምነት ማሳየት አለባቸው ትላለች። በዚህ ሀገር የሚኖሩ ዜጎች ለስደተኞች ቅን አመለካከት ሊኖራቸው ይገባል። ምክንያቱም ማንም ሰው በፍቃዱ ከቤቱ አይሰደድም። ስደት ደግሞ በማንም ላይ ሊከሰት እንደሚችል ማወቅ አለብን። ሌሎች ሀገሮች አፍሪካውያንን ያን ያህል በቅንነት ባይሆንም እየተቀበሏቸው ነው። የአፍሪካ ሀገሮች ደግሞ አፍሪካውያን ስደተኞችን መቀበል ይኖርባቸዋል፤ ምክንያቱም እነኚህ ሰዎች ስደተኞች ሳይሆኑ ድንበር አቋርጠው የወጡ ወንድሞቻችን ናቸውና። ኒዳ ጃሁማዙ በአፍሪካ ባለው የዩኤንኤችሲአር ቅርንጫፍ የግል ተቋማት ፓርትነርሽፕ ቢሮ ኃላፊ ናቸው። ዘመቻው እንደ አፍሪካውያን ባህል ያለንን ሀብት የማጋራት ልማድ ስለማበረታታት መሆኑን ይናገራሉ። ከዚህ የእግር ጉዞ ጀርባ ያለው ሀሳብ ሰዎች በዘመቻው እንዲሳተፉ ማነሳሳት ነው። ይሄ ነው ያለው መንፈስ፣ አንዱ ስለ ሌላው እንዲያስብ ያለውን ሀብት እንዲያጋራ ማድረግ እናም በአፍሪካ ለሚገኙ የስደተኛ ማህበረሰብ ተሰባስበን ገንዘብ የማሰባሰብ ስራ እየሰራን ን። ሚስስ ኒዳ በዘመቻው አህጉሩ በቀል ኩባንያዎች በአፍሪካ ለሚገኙ አፍሪካውያን ስደተኞች የገንዘብ ድጋፍ መጀመራቸውንም ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አሁን ደግሞ ወደ ሎስ አንጅለስ በሎስ አንጅለስና በኦሬንጅ ካውንቲ የሚገኙ ስምንት የኢትዮጵያና የኤርትራ ኦርቶዶክስ ተዋህዶ አብያተ ክርስቲያን የሲኖደሳዊ እርቅ ስምምነቱን ምክንያት በማድረግ የምስጋና ቀን አክብረው ውለዋል። ሎስ አንጅለስ የሚገኘው ዳንኤል አርጋው የሚከተለውን ዘገባ ልኮልናል። ላለፉት 27 ዓመታት ያህል በሁለት ሲኖዶ ስትመራ የቆየችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አሁን በተፈጠረው አዲስ የእርቅና ሰላም የጋራ ስምምነት ምእመናኑ በጋራ በመሆን ለቤተ ክርስቲያኗ አንድነትና ሰላም የበኩሉን ሚና መወጣት እንዳለበት ተጠቁሟል። በድንግል ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሎስ አንጀለስ ካሊፎርኒያ በተካሄደው በዚህ የሰላምና የአንድነት ምስጋና ጉባኤ ላይ በሰሜን ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ አቡነ ቴዎፍሎስ እንዳሉት ለ ሃያ ሰባት ዓመታት ያህል በቤተ ክርስቲያናችን ጠፍቶ የነበረው የሰላምና አንድነት መውረዱ ለኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ታላቅ የፍቅር ድል ውጤት ነው ብሏል። አክለውም እንዳሉት ለሲኖዶሳዊ የእርቅ ሰላም እንዲገኝ ያደረጉ አካላትንም ምስጋናቸውን አቅርበዋል። በአጭር ጊዜ ይህ ሰላም የቤተ ክርስቲያን አንድነት እንዲመጣ በአጭር ጊዜ እንዲከናወን ነገር በአማረ ሁኔታ እንዲጠናቀቅ ላደረጉ ጠቅላላ በገዳማት ላሉ በአድባራት ላሉ በሞት ላሉ በሕይወት ላሉ እንዲሁም በውጭ ሀገርም ሆነ በአገር ውስጥ ላሉ ወገኖቻችን አንድ የከፍ ያለ ምስጋና አቅርቡና የብዙ ጊዜ ጸሎታቸው ምኞታቸው ተሳክቷል። በተጨማሪ ያ የቅዱሳን አባቶቻችን ጸሎት እንዳለ ሆኖ ባልታሰበ ጊዜ እግዚአብሔር ዶክተር አብይን አስነስቶ የኢትዮጵያን ሰላምና አንድነት፣ መረጋጋት እንዲሁም የ27 ዓመታት የልዩነት ጊዜ እንዲያቆም ከፍተኛ አስተዋጽኦ አድርገዋልና ዶክተር አብይንም አንድ እንድታመሰግ ስሜ ወንደሰማሩ ባላለውኝ ከኦሬንጅ ካውንቲ ቀራኒ መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው የመጣሁት። ዛሬ ቤተክርስቲያናችን ለሁለት አስርታት አመታት በላይ በልዩነት የነበረቻ ቤተክርስቲያን አንድ ሆና አባቶች በአንድነት እግዚአብሔርን ያመሰግኑበት፣ ምዕመናን በአንድነት ያመሰግኑበት ቀን ስለሆነ እጅግ በጣም ደስ የሚል ጊዜ እንደነበረ ነው ለመግለጽ የምወደው። በእውነት እግዚአብሔር አሁንም ደግሞ ቀሪውን ጊዜ ሀገራችንን ባርኮ ህዝቧን ባርኮ ሀገራችን አንድ አድርጎልን እግዚአብሔር ቤተክርስቲያናችንን ደግሞ ከአሁን ካለው በላይ ሆና አገልግሎት እንድናገኝ እግዚአብሔር ፈቃዱ እንዲሆን እየጸለኩኝ ስላደረግልኝ መጠየቅ በጣም አመሰግናለሁ። ስሜ መቤት ይባላል። መቤት መለሰ ከድንግል ማርያም ቤተ ክርስቲያን ነኝ። በጣም ቃላት የሌለው ደስታ ተሰምቶኛል። እግዚአብሔር በዚሁ ይቀጥል ይባርከን ሁላችንንም። ከግማሽ ምዕት ዓመት በላይ ተለያይተው የነበሩት አብያተ ክርስቲያናት አሁን በተጀመረው የእርቅ ስምምነትን ለማመስገን በተጠራው የምስጋና በዓል ላይ የኔቫዳና የአሪዞና ስብከት ሊቀጳጳስ አቡነ ዮሴፍን ጨምሮ ከስምንቱ አብያተ ክርስቲያናት የተውጣጡ አባቶች ተገኝተው በተፈጠረው የእርቅና ሰላም ሂደት ዙሪያ ለምእመናኑ ነው። ሰፊያ ለማብራሪያ ሰጥቷል። በተጋባዥ እንግዶች የደስታ መግለጫና በብፁዕ ሊቀነ ጳጳሳት ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆኗል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ። ችግር ላይ ያላችሁ ሀገራችን ልጆች እንደምናች የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ደግሞ ከእናንተ ከአድማጮች የደረሱንን አስተያየቶች እናሰማለን። ሄሎ ቪኦኤ፣ እንደምናችሁ ሰላም ናችሁ። እናንተ የህዝብ ድምፅ ናችሁ። ግን ሰሞኑ በመስቃንና ማረቆ ወረዳ ሰሞኑን እርስ በርስ ግጭት ተከስቶ ነበር። ይሄ ህዝብ በዘር የተከፋፈለ ፖለቲካ ሲራመድ የነበረበት ህዝብ ግን ተቻችሎ ባህሉን አስጠብቆ የኖረ ህዝብ ነው ተዋልዶ የኖረ ህዝብ ነው አሁን ሰሞኑ ለውጡን የማይፈልጉ ሰዎች በቀሰቀሱት ምክንያት ብዙ ሰዎች አልከዋል ከቤት ተፈናቅለዋል የክልሉ መንግስትም ቢሆን ራሱ ትኩረት ያደረገው መሀል ሀገር የተከሰተውን ክፍተት ነው ሰሞኑን ሲናገር የነበረው ምንም እንኳን ለመጥቀስ ቢሞከርም እባካችሁን የክልሉና አስተዳደርም ቢሆን ወይም በፌዴራል በኩል ይህ ህዝብ ድጋፍ ይፈልጋል፣ ሰላም ይፈልጋል። ይህንን ነገር በተቻላችሁ መጠን ብታቀርቡልን። እኔ የማህበረሱ ተወላጅ ባልሆነም በዛች አገር በሁለቱም ወረዳ ውስጥ ተወልጄ አድጌ ተምሬ አሁን የምኖረው አሜሪካ ውስጥ ላስቬጋስ ነው። እባካችሁን ይህን ነገር አስተላልፍልን። ቀላል ሰው አይደለም የሞተው። ወደ ሰላሳ ሰው አልቋል። ምስኪን ገበሬው ነው እንትን ያለው ወጣቶቹን አነሳስተው ቤት አቃጥለዋል። ሰው ሞቷል። ከቻላችሁ ይህን ነገር አቅርቡልን። አመሰግናለሁ። ዊሬ በለው ነኝ እንደምናላቸው። ሰብተምበር ሀያ ሁለት ሰሎሞን፣ አባቴ ከሻለቃ ዳዊት ወደ ጊዮርጊስ ጋር ያደረገው ውይይት በጣም ጠቃሚ ነው። ህዳሴውን ግድብ የሚዳስስ የኢትዮጵያ ፖለቲካ ሁኔታ የሚመለከት ለምን እንዴት ከኤርትራ ጋር ስምምነት እንደተፈራረሙ። ከኤርትራ ጋር የተደረገ ስምምነት ሰላምን የሚፈነጥቅ በመሆኑ ደስ ይላል። ግን ለምን አረብ ሀገር ከአፍሪካ ውጭ ለምን አረብ ሀገር እንዳረጉት እንዳሉትና ብዙ ብዙ የሚዳስስ ስለሆነ እያንዳንዱ ኢትዮጵያዊ ስለ ኢትዮጵያ የሚያስብ የሚመለከት ስለሆነ በጣም ይፈልጋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል ሙስና ከዓለም እጅግ የከበዱ ፈተናዎች አንዱ ነው ሲል ተነሣ የዩናይትድ ስቴትስን መንግሥት አቋም የሚናገረው ርዕሰ አንቀጽ ሙስና ብዙ ጊዜ የሚገለጠው በአካባቢ ደረጃ ያሉ ሥልጣኖችን በዋልጌነትና ለብልሹ ተግባር በመጠቀም ሲሆን መዘዙ ግን በዓለም አቀፍ ደረጃ ሁላችንንም የሚጎዳ መሆኑን ይናገርና ሙስና የበለጸጉትንም ሆነ በልማት እምብዛም ያልተራመዱ ሀገሮችን፣ የግሉንም ሆነ የመንግሥቱን ዘርፍ እኩል የሚጎዳ ብልሽት እንደሆነ ያስገነዝባል። ርዕሰ አንቀጹ በመቀጠል እንዲህ ይናገራል። ሙስና መተማመንን ያጠፋል ልማትን ይጎትታል። በዲሞክራሲያዊ ተቋማት ላይ ሊኖር የሚገባውን እምነት ይሸረሽራል። ለድንበርና ሀገር ዘለል ወንጀሎች መንሰራፋት መንገድ ይጠርጋል። ወጣም ወረደ፣ በውጤቱ የንቅዘት መዘዞች ዋነኛው ተጎጂና መከራ ተሸካሚ መደበኛው ተራው ሰው ነው። ሙስና ገበያዎችን ያመሳቅላል። የዋጋዎችን ንረትን ያስከትላል። ነዋይ አፍሳሾችን ተስፋ ያስቆርጣል። የምጣኔ ሀብት ሂደትን ይገታል። የልማትና የእድገት መሰናክል በመሆኑ በተለይ በልማት ወደፊት ባልገፉ ሀገሮች ውስጥ ላሉ ማኅበረሰቦች ይበልጥ አውዳሚ ነው። በዚህ ነቀርሳ ላይ ንቃትና ትኩረትን ለመሳብ ሲልም የተባበሩት መንግሥታት ድርጅት ህዳር 29 ዓለም አቀፍ ጸረሙስና ቀን ሆኖ እንዲታሰብ መወሰኑን ርዕሰ አንቀጹ ያስታውስና የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጸረሙስና አቋም ካወጣበት በኢትዮጵያ የዘመን አቆጣጠር ከ1995 ዓ ም ጀምሮ ዕለቱ በየዓመቱ እየታሰበ እንደሆነ ያመለክታል። የተባበሩት መንግሥታት ድርጅት ሙስና ማኅበረሰቦችንና ሀገሮችን የሚያቋርጥ ወንጀል ነው ሲል ደምድሟል። ሙስና የወንጀል አድራጎቶችን በየሀገሩና በዓለም አቀፍ ደረጃ ያቀጣጥላል ይላል ርዕሰ አንቀጹ። ርዕሰ አንቀጹ በመቀጠል ሙስናን ለመጋፈጥ በመንግሥታት በሲቪል ማኅበረሰቦችና በግሉ ዘርፍ መካከል ትብብሮችን በመፍጠርና በማጠናከር ሁለንተናዊ ምላሽ መስጠት እንደሚያስፈልግ ሙስናን ለማቆም በመንግሥት ውስጥ ግልጽነትን ማስፋት፣ የሕግ የበላይነትን ማስፈን፣ በየቦታው ያሉ ዜጎች እንደ ግለሰብ፣ እንደ ጋዜጠኛ፣ እንደ ሲቪል ማኅበረሰቡ አባል የንቅዘት አድራጎቶችን መዋጋት እንዲችሉ ማድረግና ጥፋተኞች ሕግ ፊት ቀርበው መጠየቃቸውን ማረጋገጥ እንደሚገባ ይናገራል። ዩናይትድ ስቴትስ የቴክኒክ ድጋፍ በመስጠትና በሥልጠናም ይሁን ተሰርቀው ባሕር ማዶ የተሻገሩ ሀብትና ጥሪቶችን ፈለግና አሻራ አነፍንፎ ማስረጃ በመሰብሰብ የነቀዙ ሙሰኞችን ሕግ ፊት ለማቅረብ ከሀገሮች ጋር በትብብር ለመሥራት ንቁና ዝግጁ መሆኗን ርእሰ አንቀጹ አስገንዝቧል። አብረን በመሥራት የገበያዎቻችንን ደህንነት ማረጋገጥ፣ የመንግሥታት ተቋሞቻችንን ማሻሻል፣ ለሁሉም ዜጎች ዕድሎችን ማስፋትና ብልጽግናን መደንገግ እንችላለን ሲል የዕለቱ ርዕሰ አንቀጽ መልእክቱን አጠቃለለ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አሁን ደግሞ የዜና ማጠቃለያ እናሰማለን። በደቡብ ሱዳን በተካሄደው የእርስ በርስ ጦርነት ያለቁት ሰዎች 382000 መሆናቸውን አንድ አዲስ ዘገባ ገለጸ። ከዚህ በፊት ከተገመተው እጅግ የበዛ ሀዝ መሆኑ ታውቋል። በኮንጎ ዲሞክራሲያዊ ሪፑብሊክ የሰብዓዊ መብቶች ጥሰት እያደገ መምጣትና በሲቪሎችና ፖለቲካ ነጻነት ላይ ገደብ መጣል የመጪውን ፕሬዚዳንታዊ ምርጫ ተአማኒነት ጥያቄ ውስጥ አስገብቷል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ፕሬዚደንት ዶናልድ ትራምፕ ኢራንን ከዓለም ዋናዋ የአሸባሪዎች ደጋፊ ብለዋታል። ከሶስት ዓመታት በፊት ከኢራን ጋር የተደረገውን የኑክሌር ስምምነት መንቀፉንም ቀጥለዋል። ዩናይትድ ስቴትስ በያዝነው ዓመት ቀደም ሲል ከስምምነቱ መውጣቷ የሚታወቅ ነው። ¶¶ የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና አዳነች ፍስሀየንን ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።